በሽብር ወንጀል ተከሰው ከሁለት ዓመታት በላይ በእስር የቆዩት የቀድሞው የአንድነት ለዴሞክራሲና ለፍትህ ፓርቲ ፖለቲከኛ አቶ ሀብታሙ አያሌው ዛሬ ድብልቅልቅ ስሜት ተሰምቷቸዋል። አቶ ሀብታሙ ጤናቸው የተቃወሰው በሽብር ተከሰው ለእስር ከተዳረጉ በኋላ መሆኑን ይናገራሉ። በእስር ፍርድ ቤት ከቀረበባቸው ክስ ነፃ የተባሉት አቶ ሀብታሙ ከእስር ከተፈቱም በኋላ ህመማቸውን በቅጡ መታከም አለመቻላቸውን ተናግረዋል። አቶ ሀብታሙ አቃቤ ሕግ ይግባኝ በመጠየቁ ምክንያት የህክምና ጉዞ እንዳያደርጉ እገዳ ተጥሎባቸ ማስተላለፋቸው ቆይቷል። እኔ ምንም የተለየ ስሜት የለኝ የሚወ የተደበላለቀ ስሜት ነው የሚሰማኝ። የእስሩ ጊዜ ያስከፈለኝ ዋጋ ለ ያለበት የጤና ሁኔታ ከዛ ከእስሩ ጋር ተያይዞ ብዙ መከራ አሳልፍ ያለው ከዛም በላይ አሁን ደግሞ እንደገና ጓደኞቼ ወደ እስር ቤት ተመልሰው የሚቆዩ መሆኑን ስለሰማሁ እኔ ነፃ መባሌን ያኛው እንደ ጥላ ጋርዶ ምንም አይነት ስሜት እንዳይሰማኝ ያርጎኛል። የኢትዮጵያ የፌዴራል ጠቅላይ ፍርድ ቤት ዛሬ አርብ፣ ህዳር 23 ቀን 2009 ዓ ም በዋለው ችሎት በእነ ሀብታሙ አያሌው መዝገብ ከተካተቱ አምስት ተከሳሾች መካከል ሶስቱን በነፃ አሰናብቷል። በሐምሌ ወር 2006 ዓ ም ለእስር የተዳረጉትና የሽብር ክስ ከተመሰረተባቸው ተቃዋሚ ፖለቲከኞች መካከል የአረናው አቶ አብርሃ ደስታ ና የአስቸኳይ ጊዜ አዋጁ ገቢራዊ ከሆነ በኋላ ለእስር የተዳረጉት አቶ ዳንኤል ሺበሺ ግን እንዲከላከሉ ብይን ተላልፏል በፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት መከላከል ሳያስፈልጋቸው በነጻ እንዲሰናበቱ ከተበየነላቸው በኋላ አቃቤ ህግ ይግባኝ ከጠየቀባቸው ተከሳሾች መካከል አንዱ የሆኑት አቶ አብርሃ ደስታ ችሎቱን የተከታተሉት መቀሌ ላይ ሆነው ነው በዛሬው የፍርድ ቤት ውሎ እንዲከላከሉ ብይን የተላለፈባቸው አቶ አብርሃ ጉዳዩ በስር ፍርድ ቤት መታየት ሲጀምር ተመልሰው ሊታሰሩ እንደሚችሉ ጥርጣሬ አላቸው እኔ መቀሌ ሆኜ ነው የተከታተልኩት በፕላዝማ እኔና ዳንኤል ሽበሽ ተከላከሉ ተብለናል ዳኛው ምንም ነገር አልተናገረም ግን ምናልባት አሁን አቃቢ ሕጉ ወደ ስር ፍርድ ቤት ሊመልሰው ነው መዝገቡ። ከዛ በኋላ መጥሪያ ይደርሰናል። ከዛ ስንቀርብ ወይም ግቡ እንባላለን ወይም ውጭ ሆናቸው ተከላከሉ ይልናል ማለት ነው። ግን መስት ፕሮባብሊ ግቡ ይልናል። ከአንድ ቀጠሮ በኋላ አቶ አብርሃ ደስታ እንዲከላከሉ የተበየነባቸው መቀመጫውን በዩናይትድ ስቴትስ ካደረገ የቴሌቪዥን ጣቢያ ጋር ያደረጉት ቃለ መጠይቅ ተጠቅሶ ነው። አቶ አብርሃ ክሱ ሕግን ለመጣስ ተቃርበዋል ወደሚል መቀየሩን ለዶይቸቨለ ተናግረዋል። ብሔራዊ ድህነት ጣፎ ከተባለው ደብዳቤ የተወሰነ እንትን አወጡና ይህንን እንዲከላከሉ ምናምን ብሎ ህግን ለመጣስ ተቃርበዋል ብሎ ነው ቃል በቃል የተናገረው። እና የሆነ ለምሳሌ የኔ ከኢሳት ቴሌቪዥን ጋር ቃለ መጠይቅ ሲያደርግ ለፋሲል የኔአለም የተባለ ጋዜጠኛ በሰላማዊ መንገድ እንታገላለን፣ ግን ሰላማዊ መንገድ ቢዘጋ እግራችንና እጃችን አጣጥፈን ዝም እንላለን ማለት አይደለም ብሎ ተናግረዋል። ይሄ ደግሞ ወደ ህግን ለመጣስ መቃረብ ነው ብሎ ነው እንዲከላከል ያደረገ በተለያዩ የጤና ችግሮች አልጋ ይዘው የቆዩት አቶ ሀብታሙ አያሌው አገግመው የዛሬውን የፍርድ ቤት ውሎ ታድመዋል። እርሳቸው እንደሚናገሩት ተከላከሉ የተባሉት የአቶ አብርሃም እና አቶ ዳንኤል ቀድሞ የሽብር ተግባር ማቀድ ማሴርና ማነሳሳት የሚለው ክስ አሁን ተቀይሯል። አምስት ነን አጠቃላይ በዚህ መዝገብ በታችኛው ፍርድ ቤት በነጻ የተሰናበት ነው። ከዚህ መካከል ሶስታችን እኔ የሸዋስ አሰፋና አብርሃም ሰሎሞን የታች ፍርድ ቤት ውሳኔ ትክክል ነው ሰነዱ አያስ ዳም ብሎ ፍርድ ቤቱ አረጋግጦ በነጻ ሲለን ዳንኤል ሽበሺና አብርሃ ደስታ ደግሞ ከአንቀጽ አራት መጀመሪያ የሽብር ተግባር ለመፈጸም ማቀድ ማሴር፣ መዘጋጀት እና ማነሳሳት የሚል ክስ ነበር የነበረው ከሱ ዝቅ አድርገው አንቀጽ ሰባት አንድ ላይ በማናቸው መልኩ ከሽብር ድርጅት እንቅስቃሴ ጋር መሳተፍ በሚል ሊከላከሉ ይገባል ተብሎ ተወስኗል። አቶ ሀብታሙ ከጉዞ ያሳገዳቸውና አቃቤ ሕግ ይግባኝ የጠየቀበት የክስ መዝገብ በመዘጋቱ ሕክምና የማግኘት እድላቸውን አስፍቶታል ብለው ተስፋ አድርገዋል። አቶ ሀብታሙ የሕክምና ጉዞቸውን ለማድረግ የተጣለባቸው ግድ መነሳቱን የሚገልጽ ደብዳቤ ለሚመለከታቸው የመንግስት ተቋማት ከፍርድ ቤት መጻፍ ይኖርበታል።